ስፖርት። ጤና ይስጥልኝ አድማጮች። በፊላዴልፊያው የ800ና 1500 ሜትር የሩጫ ፉክክር ኢትዮጵያዊቷ አትሌት ድርቤ ወልተጂ በማሸነፍ የግራንድ ስላም ተሸላሚ ሆናለች። የአውሮፓ ሻምፒዮንስ ሊግ ዋንጫን ያሸነፈው ፓሪስ ሴን ዠርሜን ደጋፊዎች ፓሪስ ውስጥ ባስነሱት ነውጥ ከ500 በላይ ሰዎች ታሰሩም። ኦስማን ዴምቤሌ የሻምፒዮንስ ሊግ ምርጥ ተጫዋች ተብሎ ተሰይሟል። ጀርመናዊው የሜዳ ቴኒስ ተፎካካሪ አሌክሳንደር ዜቬሬቭ በፈረንሳይ የሜዳ ቴኒስ ዛሬ ባደረገው ግጥሚያ ለሩብ ፍጻሜ ብዙም ሳይለፋ በቅቷል። ተጨማሪ ዘገባዎች ይኖሩናል። አብራችሁን ቆሱም በቅድሚያም <Sýstupra> አትሌቲክስ <Sýstupra> <Sýstupra> ፊላዴልፊያ ውስጥ በተከናወነው የ800 እና የ1500 ሜትር የሩጫ ፉክክር ኢትዮጵያዊቱ አትሌት ድርቤ ወልተጂ በማሸነፍ የግራንድ ስላም የበላይነትን ተቆናጣለች። ድርቤ ትናንት የ800 ሜትሩን ፉክክር በድል ለማጠናቀቅ የፈጀባት ጊዜ 1 ደቂቃ ከ58 ነጥብ 94 ሰከንድ ነው። ቅዳሜ ዕለት በ1500 ሜትርም 3 ደቂቃ 58 ነጥብ 4 ሰከንድ በመሮጥ ለድል መብቃቷ የሚታወቅ ነው። የብሪታንያዋ ጆርጂያ ሃንተር ቤል እንዲሁም የ የኦሎምፒክ የብር ሜዳሊያ ባለድል አሜሪካዊቷ ጄሲካ ሁልን አስከትላ ነው በከፍተኛ ነጥብ ማሸነፍ የቻለችው። የግራንድ ስላም ፉክክር አሸናፊዎች በየውድድሩ የ100 ሺ ዶላር ተሸላሚ ናቸው። ድርቤ ከስምንት ሳምንት በፊትም ጃማይካ ውስጥ በተከናወነው የኪንግስተን ግራንድ ስላም አሸናፊ ነበረች። እግር ኳስ አራት ዓመት በኋላ እንደ ጎርጎሪዎስ አቆጣጠር በ2029 ኢትዮጵያውያን አዳጊ ብቁ የእግር ኳስ ተጫዋቾችን ለማፍራት ግብ ያደረገው ምርሃ ግብር ትናንት ተጠናቋል። በሲዳማ ክልል በሐዋሳ ከተማ ጊዜያዊ ማቆያ አዳጊዎች ከአርብ ጀምሮ ስልጠናና ምዘና ሲሰጣቸው መቆየቱም ታውቋል። እድሜያቸው ከ17 ዓመት በታች ተጫዋቾችን በቡድን በመከፋፈል ከሃሁ ታዳጊዎች ፕሮጀክት ጋር የአቋም መፈተሻ ጨዋታ መደረጉንም የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። um በውድድሮቹ ላይ ተስፋ የሚጣልባቸው አዳጊ ተጫዋቾች መታየታቸውም ታውቋል። እነዚህን አዳጊዎች ከተወሰነ ወቅታዊ እንቅስቃሴ ባሻገር በተከታታይና በዘላቂነት ሰብስቦ ማሰልጠኑ ለወደፊቱ የኢትዮጵያ እግር ኳስ እድገት ወሳኝ ነው። አዳጊዎች ላይ ከታች አንስቶ መስራቱ ሊበረታታና ከፍተኛ ትኩረት ሊሰጠው የሚገባ ጉዳይ ነው እንላለን። ከሀገር ውጪ ዘገባ ስንመለከት ደግሞ በፓሪስ ሳንጀርሞ ለተገኘው ድል ፓሪስ ከተማ ውስጥ ሻንዘሊዜ አደባባይ ደስታቸውን ለመግለጥ በተሰባሰቡ አንድ መቶ ሺህ ደጋፊዎች መካከል ብጥብጥ ተከስቶ በርካቶች ታስሯል። ዛሬ ንጋት ላይ ከታሰሩት 79 በጥባጮች በተጨማሪ እሁድ አመሻሹን በነበረው ፈንጠዝያ ብጥብጥ ያስነሱና ቃጥሎ የፈጠሩ 560 ሰዎች መታሰራቸውም ታውቋል። አምሳዎቹ የፓሪስ ከተማ ነዋሪዎች መሆናቸውም ተዘግቧል። በብጥብጡ አንድ የ17 ዓመት አዳጊ ቅዳሜ ዕለት በጩቤ ተወግቶ ሕይወቱ ማለፉም ተገልጧል። የፓሪስ ከተማ ነዋሪ የሆነችው ዘጋቢያችን ሃይማኖት ጥሩነ ሁኔታውን በቦታው ተመልክታለች። ከድሉ በኋላ ፓሪስ ድባቡ ምን ይመስል ነበር? የብጥብጡና የእስሩ ምክንያት እሳሚ፣ አመሰግናለሁ ማንቴ። እንግዲህ ፓሪስ ላለፉት እንግዲህ ሁለት ሶስት ቀናት ማለት ይቻላል በደስታ ያሳለፈች ነው የምትገኘው። በጣም ደስ የሚል ነበር። ከሻምፒዮንስ ሊግ ፍጻሜ በኋላ በተገኘው ድል ሰው በተለያየ መንገድ ደስታውን ሲገልጽ ነበረ። የሰው ብቻ ሳይሆን የፓሪስ ዋና ምልክት ነው የሚገኘው ሃይፈልታወርም ቅዳሜ ምሽት በፓሪስ ሰንጀርማ አርማ ወይ ደግሞ ቀለማት ደምቆ ነው የነበረው። እንግዲህ እዚህ አካባቢ ደግሞ በጣም በርካታ ሰዎች መጥተው ደስታቸውን ሲገልጹ ነበረ። አጠቃላይ የነበረው ድባብና ሁኔታ በጣም ደስ የሚል ነበረ። ከዛ ባለፈ ደግሞ ደስታው ደግሞ ወደ ተወሰነ ረብሻና አላስፈላጊ ግርግሮች የተፈጠሩበትም ሁኔታ እንዳለ ነው የተመለከትኩት። በጣም በርካታ በዚህ በፓሪስ የተለያዩ ቦታዎች ላይ የሚገኙ የንግድ ተቋማት እንዲሁም ደግሞ ሕዝብ መገልገያ የሆኑ የሳይክሎች እንዲሁም ደግሞ አንዳንድ ንብረቶች ላይ ከፍተኛ ውድመት፣ ቃጠሎ እንዲሁም ደግሞ በግለሰቦች ተሽከርካሪዎች ላይም የቃጠሎ አደጋ ተከስቷል። በትላንትና ሁለትም ከሾንዘሊዜ ከነበረው ደማቅ አቀባበል በኋላ እንግዲህ በፓርክ ደ ፕራንስ በጣም በርካታ ደጋፊዎች የተገኙበት የአቀባበል ስነ ስርዓት ተካሂዶ ነበረ። ከዛ መልስ ደግሞ የተወሰኑ ደጋፊዎች ወደ አደባባዮችም እና እዚህ ፓርክ ደ ፍራንስ የሚገኝበት ቀለበት መንገድ ላይ ነው እንግዲህ በጣም ተሽከርካሪዎች በፍጥነት በሚያልፉበት መንገድ ላይ በመግባት አላስፈላጊ ቁሳቁሶችን በመወርወር ጉዳት ለማድረስ የሞከሩ ደጋፊዎች ነበሩ። ቅዳሜ ምሽትን በተከሰተው ረብሻ በጣም በርካታ የፓሪስ ነዋሪዎች በዚህ ረብሻ ላይ የተሳተፉ ማለት ነው እንግዲህ የመጀመሪያው ቀን ወደ አምስት መቶ ትላንትና እና ሌሊቱን ደግሞ ወደ ሰባ ዘጠኝ ሰዎች በቁጥጥር ስር መዋላቸው ነው የተገለጸው። የተወሰኑት በእርግጥ ነው ወዲያው የተለቀቁ አሉ፣ ግን አሁን ከሶስት መቶ በላይ የሚሆኑ ደጋፊዎች በፖሊስ ቁጥጥር ስር መዋላቸውን ነው የተነገረው። ጥሩ ሃይሚ በዋናነት ስፔናዊው አሰልጣኝ ሉዊስ ሄንሪኬ ፓሪስ ሳንጃርሞ የመጀመሪያ ዋንጫውን እንዲያነሳ አስችሏል። ያብቻ አይደለም እንደ ጎርጎርስ አቆጣጠር ከ1993 ወዲህ ኦሎምፒክ ማርሴይ የሻምፒዮንስ ሊግ ዋንጫን ካነሳ ወዲህ ፓሪስ ሳንጃርሞ በፈረንሳይ ሁለተኛው ቡድን እንዲሆንም አስችሏሉ። የአሰልጣኙ ሚና በዋናነት እንዴት ይታያል? እንግዲህ በዋነኝነት ልናነሳ የምንችለው ከዚህ ውጤት ጋር በተያዘ አው በእርግጥ ነው የአሰልጣኙ ሉዊስ ኤንሪኬ ሚና ከፍተኛ እንደሆነ ይነገራል። በፓሪስ ሰንጀርማ ሲፈለግ የነበረው ውጤት ወደ እውነት መጦ ተግባራዊ እንዲሆን ያደረጉ ያስቻሉ አሰልጣኝ ናቸው። ለዚህ ደግሞ በዋነኝነት ተከተሉት የጨዋታ ፍልስፍና በተለይ በወጣቶች ላይ ማመናቸው፣ በቡድን ስራ ላይ ማመናቸው፣ በቡድን ውስጥ እኔ ሳይሆን እኛ የሚል መንፈስ እንዲፈጠር ማድረጋቸው ዛሬ ላይ ፓሪስ ሰንጀርማ ለአመታት የጠበቀውን ድል እንዲህ በጣም ስኬት እና በሚያስደስት በሚያስደንቅ ሁኔታ እንዲያገኝ እንዳስቻለ መናገር ይቻላል። እዚህ ላይ ካነሳሽው አይቀርበ ወጣቶች ላልሹ ከዚህ በፊትም ዝነኞቹን ሊዮኔል ሜሲ፣ ኔይማርና ና ኬሊያን ምባፔ ማሳካት ያልቻሉትን ነው እነ ኦስማን ደንቤሌ ና ሌሎች ወጣት ተጫዋቾች እውን ያደረጉት በዚህ ረገድስ ምን ማለት ይቻላል? በዚህ ረገድ ብዙ ነገር ማለት ይቻላል። እንግዲህ ካለን ሰዓት አንጻር ሁሉን መዘርዘር ባንችልም በዚህ ቡድን ውስጥ ጎልቶ የወጡ ተጫዋቾች የምትላቸው አይደለም ያሉት አብዛኞቹ፣ ሁሉም ሰው ጎልቶ ወጥቷል። ሁሉም ተጫዋች በነበራቸው ሚና ውስጥ ለዚህ ግድል መገኘት የእያንዳንዱ ተጫዋች ከአጥቂ፣ ከተከላካይ፣ ከበረኛ እስከ አማካይ ድረስ ያለው የተቀናጀ ውጤት ነው። ለዛ ደግሞ ቀደም ሲል እንዳነሳኸው በተወሰነ ደረጃ የነ ኬልያን ምባፔ ያለመኖር፣ የነ ሜሲ ያለመኖር በተወሰነ ደረጃ ደግሞ እንደ ደምበሌ ላለ ተጫዋች ጎልቶ እንዲወጣ ምክንያት እንደሆነም ተመልክተናል። ዘንድሮ እንግዲህ በሊጉ ከፍተኛ ጎል አግቢ ነው። በዚህ በሻምፒዮንስ ሊግም ከፍተኛ ጎል አግቢ ሆኖ እንግዲህ በአጠቃላይ የሻምፒዮንስ ሊጉ ምርጥ ተጫዋች ሆኖ ለመመረጥ የቻለ ተጫዋች ነው። ከዛ በተጨማሪ እንግዲህ እንደ ዱዌ እና ደግሞ እንደ ባኮለ ለመሳሰሉ ወጣት ተጫዋቾችም የነዚህ ኮኮብ ተጫዋቾች አለመኖር ጎልተው እንዲወጡ እነዚህ ተጫዋቾችም ምክንያት እንደሆነ ነው እየተመለከት ነው። በጣም ጥሩ አድማጮች፣ የፓሪስ ወኪላችን ሃይማኖት ጥሩነህ ፓሪስ ሳንጀርሞ የሻምፒዮንስ ሊግን የመጀመሪያ ዋንጫውን ካነሳ ወዲህ በፓሪስ ከተማ ስለነበረው ድባብ፣ ስለ ተጫዋቾቹ፣ ስለ አሰልጣኞቹ የሰጠችን ማብራሪያ ነበር። ሀይሚ ለሰጠችን ማብራሪያ በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ለነበረን ቆይታ በጣም አድርጌ አመሰግናለሁ አንቴ። የአውሮፓ ሻምፒዮንስ ሊግ ምርጥ ተጫዋች የተሰኘው የፓሪ ሳንጀርማን አጥቂ ኦስማን ዴምቤሌ የባሎን ዲዮር የወርቅ ኳስ እንዲሸለም ሲል የቡድን አጋሩና አምበሉ ማርኪኒዮስ ፊፋን ጠየቀ። በሻምፒዮንስ ሊግ ግጥሚያዎች ፈረንሳዊ አጥቂ ኦስማን ዴምቤሌ ስምንት ግቦችን በማስቆጠር በርካታ ግብ የሚሆኑ ኳሶችንም ማመቻቸት የቻለ ድንቅ ተጫዋች ነው። የሜዳ ቴኒስ። ጀርመናዊው የሜዳ ቴኒስ ተፎካካሪ አሌክሳንደር ዜቬሬቭ ዛሬ በተከናወነው የፈረንሳይ የሜዳ ቴኒስ ፉክክር ያለ ብዙ ልዩነት ወደ ሩብ ፍጻሜ አለፈ። ኔዘርላንዳዊው ተፎካካሪ ታሎን ግሪክ ሱፐር ከ51ኛው ደቂቃ በኋላ በውድድሩ መቆየት አልቻለም። ያለፈው ዓመት የፍጻሜ ተፎካካሪ አሌክሳንደር ዜቬሬቭ የዛሬ ተፎካካሪው መጎዳቱ ጠቅሞታል። ኔዘርላንዳዊው የሜዳ ቴኒስ ተጫዋች ከ6 ለ4 እና 3 ለ0 መምራት በኋላ ሆዶ አካባቢ በነበረው ህመም መቀጠል አልቻለም። በዚህም አሌክሳንደር ወደ ቀጣዩ ዙር አልፏል። የመኪናሽ ቅደምደም ትናንት በነበረው የስፔንሽ ቅድምድም የፎርሙላ አንድ የአራት ጊዜያት የዓለም ባለድሉ ማክስ ፈርስታፐን ከጆርጅ ሩሴል ጋር በመጋጨቱ ይቅርታ ጠየቀ። የትናንቶች ቅድምድም ሊጠናቀቅ ሁለት ዙር ሲቀረው ማክስ በመጋጨቱም አስር ሰከንድ ተቀጥቷል። ጆርጅ ሩሴል ትናንት ግጭቱ የተፈጠረው በማክስ ሆን ተብሎ ነው ሲል ቅሬታ አቅርቦ ነበር። በትናንቱ ፍክክር የማክላረኑ አሽከርካሪ ኦስካር ፒያስትሪ ሲያሸንፍ፣ ሌላኛው የማክላረን አሽከርካሪ ላንዶ ኖሪስ ሁለተኛ ደረጃ አግኝቷል። የፌራሪው አሽከርካሪ ተሽከርካሪ ሻርል ሌክሌርክ ሶስተኛ ሲወጣ የመርሴዲሱ ጆርጅ ሩሴል አራተኛ ደረጃ ይዞ አጠናቋል። የፌራሪው አሽከርካሪ ሌዊስ ሀሚልተን ከኪክ ዛውበር አሽከርካሪው ኒክ ሂልከንበርግ ቀጥሎ በስድስተኛ ደረጃ አጠናቋል። በአጠቃላይ ነጥብ ኦስካር ፒያስትሪ አንደኛ፣ ላንዶ ኖሪስ ሁለተኛ፣ ጆርጅ ሩሴል ሶስተኛ ናቸው። የስፖርት ጥንቅናችን በዚሁ ይደመደማል። አስተያየትና ጥቁማችሁ አይልን ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።